ታችን እሁድ በኦሮሞ ማህበረሰብ የሚከበረው የኢሬቻ በዓል ያለ ጣልቃ ገብነት ህዝባዊ በዓል ሆኖ እንዲከበር ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ አስታውቋል። በኢሬቻ በዓል ስም የፖለቲካም ሆነ የግል ፍላጎቶቻቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የገዢውን ፓርቲና የክልሉ መንግስት አመራርን ከሷል። ኦፌኮ በመግለጫው በዚህ ዓመት በተካሄዱ ሰላማዊ ሰልፎች የተገደሉ ሰዎችን በማሰብ በዓሉን በዝምታና በመዝሙር እንዲያከብሩ ጥሪ አስተላልፏል። የክልሉ መንግስት በነገው ዕለት ምላሽ እንደሚሰጥ አስታውቋል። እስክንድር ፍሬው ነው ዝርዝሩን የያዘው። ከመስቀል በኋላ በሚመጣው የመጀመሪያ እሁድ በየዓመቱ የሚከበረው የኢሬቻ በዓል እነሆ ዘንድሮም ቀኑ ደርሷል። የፊታችን እሁድ በተለይ በቢሾፍቱ ሆራ አርሲዴ የሚከበረው በዓል ዝግጅት እየተደረገበት ነው። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን በዝግጅቱ አካሄድ ደስተኛ አይደለም። ፓርቲው ይህንኑ አስመልክቶ ባወጣው መግለጫ ኢሬቻ የኦሮሞ ሕዝብ የባህልና የእምነት በዓል መሆኑን አስታውሷል። ይህም ሆኖ የበዓሉ አከባበር ከሚጠይቀው ውጭ እንቅስቃሴዎች እየተደረጉ መሆኑን አስታውቋል። የኢሬቻ ታላቁ ሩጫ በሚል ዝግጅት መኖሩን እንደዚህ አይነት ጨርቅ የያዙ እንደዚህ አይነቱን ምልክት ግን አትያዙ የሚሉ ውት ቦታዎች መኖራቸውንም አመልክቷል። እናም የፖለቲካም ሆነ የግል ፍላጎታቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የክልሉን ገዢ ፓርቲና መንግስትን ወንጅሏል። ኢሬቻ የባህልና የምስጋና ቀን መሆኑ እየታወቀ አከባበሩ ከሚጠይቀው ውጭ የሚፈጸሙ ተግባራት መኖራቸውንም ጠቁሟል። በመልካም መውረጃው መንገድ ላይ የሙዚቃ ቡድን አደራጅቶ ማስጨፈርና የፖለቲካ ሰዎች ንግግር ደግሞ መግለጫው ለዚህ በዚህ በምሳሌነት የጠቀሳቸው ናቸው። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩ ነገምታ ይህንን ለቪኦኤ አብራርተዋል። የፖለቲካ ንግግር የሚደረገው በገዢ ፓርቲ አባላት፣ የፖለቲካ ንግግር ይደረጋል። እኔ ለምሳሌ ተመላልሼ አይቻለሁ። ወደ ሆራው ወይም ወደ ሀይቁ መውረጃ አካባቢ ላይ ህዝቡ ሲወጣና ሲገባ ጭፈራ አለ። አላስፈላጊ የሆነ ጭፈራ ማለት ነው። ከዚህ ቀደም አልነበረም። ጭፈራው መቼ ነው የተጀመረው? ቆይቷል ማለት ከዚህ ቀደም ወደ ሁለት ሶስት አካባቢ ዙር ወይም አመታትን እንዲሁም ከአስር ዓመታት ወዲህ ተመላልሼ አይቻለሁ። ጭፈራው አለ። የተቃውሞ እንቅስቃሴዎችን ተከትሎ በኦሮሚያ በአማራና በደቡብ ክልል በመቶዎች የሚቆጠሩ ሰዎች መገደላቸውን አቶ ጥሩነህ አስታውሰዋል። የበዓሉ አከባበርም ይህንን ከግምት ያስገባ መሆን እንዳለበት ተናግረዋል። ኢትዮጵያውያን ብቻ ሳይሆኑ የዓለም ህብረተሰብ፣ ኢትዮጵያ ውስጥ ምን አይነት እንቅስቃሴ ምን አይነት ህዝባዊ እንቅስቃሴ ህዝባዊ መነሳሳት እንዳለ፣ መንግስት ደግሞ የሰጠውን ወይም የወሰደውን አላስፈላጊ ከአቅም በላይ የሆነ እርምጃ መውሰዱን የሚረዱበት ስለሆነ ህብረተሰባችንን ይህንን በዝምታ በጸሎት በውይይት ቢያስቦ እንመርጣለን። ምክንያቱም የዓለም ህብረተሰብ በተለይ ደግሞ ኢትዮጵያውያን በተለይም በተለይም ደግሞ የኦሮሞ ህዝብ ውስጡ በጣም ቆስለዋል። ልጆቹ ሞተዋል። እርጉዝ ነፍሰ ጦር የሆኑ ሴቶች ሞተዋል። አዛውንቶች ሞተዋል፣ ተገድለዋል። የፖለቲካ አመራሩ ተቃዋሚ የፖለቲካ አመራር አባላት ወደ እስር ቤት ተወርውረዋል፣ ተገድለዋል። እነዚህን ብናስባቸው ትምህርታዊ ይሆናል። ልንረጋጋ ወይም ኢትዮጵያውያን ገዢውን ፓርቲ ጭምር ልማርበትና ልረጋጋ ተመልሶ ሊያስብ የሚችልበት ሁኔታ እንዲፈጠር ነው። ጫና ለማድረግ ነው፣ ግፊት ለማድረግ ነው፣ ጥሪ ለማድረግ ነው፣ የግንዛቤ ጫና ለመፍጠር ነው። ይህን መግለጫ ይህንን አስታከን ያወጣ ነው። የበዓሉ አከባበርም ይህንን ከግምት ያስገባ መሆን እንዳለበት ተናግረዋል። በዚሁ የኦፌኮ መግለጫ ላይ ከክልሉ ባለሥልጣናት ምላሽ ለማግኘት ሞክሬያለሁ ነገ ምላሽ እንደሚሰጡኝ ነው የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ፈቃዱ ተሰማ ነገሩኝ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።